ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። Jumped. Africa's lobbyest DJ, TJ Factory woman one in one love is for mission. ሰላም ጤና ይስጥልኝ። የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ጋቢና ቪኦኤ ጋቢና ሙዚቃ ፕሮግራማችን ተጀምረዋል። ማስተናግዳችሁ ዲጄ ዲዲ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ ለሚቀጥሉት ሰላሳ ደቂቃዎች በመጋበዝ እስቲ የዛሬ እንግዳይን ላስተዋውቃችሁ። ጋቢና የጫንኩት ማንን ይሆን ያሬዶ ተሸዊዶ በባዶ መርካቶ የመርካቶ አራዳ በሚል ሙዚቃ የታወቀው ያሬድ ነጋ ነጉ ያሬድ ነጉ ይባላል በሚሰራቸው ሙዚቃዎች በጣም በቅርብ ጊዜ ዝናን ያተረፈ ወጣት ሙዚቀኛ ነው እስከ ልጅነቱ አውርቶኝ ነበር እስቲ ሳይኖረን ሲቀር በልጅነታችን እግዚአብሔርን እየለመንን አድርገናል እኔም ቤተሰቦችን እና በመስጠት ነው የማምነው ያሬዶ እንደዚያ ነው የሚገርመው ነገር ለእናቱ ያለው ፍቅር ልዩ ነው። ለምን ብትሉኝ፣ ይገርመሃል። እናትነት የሚገርም ነው። ሶስት ብር በሶስት ብር ሁለት ልጆች የምታሳድግ እናት ነበረች። በሶስት ብር በቀን ሶስት ብር ነው የምናገኘው። በዛ በስሙን አምባሻ በልተን ምናምን ምናምን። እቺ እናት በጣም የምትገርማ አርለች፣ ምትደንቅ እናት ነች። እና እናቴ በጣም ነው የምትገርመው። ዛሬ ላይ ለእሷ ትልቅ ነገሯ እኔ ነኝ በቃ

ይህ ያዳመጣችሁት ሙዚቃ በኋላ ጋብዛችኋለሁኝ። ያሬዲዮን ትናንት ደውዬለት ከአዲስ አበባ አዳዲስ ሙዚቃዎች እየሰራ ነው። አሁን ለበዓል በተለይ እየተዘጋጀበት ያለው ሁለት ሙዚቃዎች አሉ ብሏል። ከእሱ ጋር እንግዲህ አብረን ቆይተናል። አይ በዓል ጋር ነጉ ይባላለው ያው የሚኖረው አዲስ አበባ ነው ስላገኘኋችሁላችንም በጣም ደስ ብሎኛል። ያሬዶ የት ሰፈር ልጅ ነው? ከየት ነው? ከመርካቶ ነው ወይስ ያሬዶ ያው ነው ያው መርካቶ የአንድ ሳንቲም ሁለት ገጽታዎች አቶች ተራ መርካቶ፣ ያው ነን ተመን አቶች ተራ መተል ያደግኩት፣ ያው አጠገብ ላጠገብ ናቸው። ስሜቱ አለ፣ የመርካቶ ስሜት ያው ነን፣ አንድ ላይ ነው። በዛ ነው። ያኛው የመርካቶ አራዳ የሚለው ሙዚቃን የት ጋር ነው የተቀረጸው? አዳራሽ አካባቢ ነው። ልም አዳራሽ አለው፣ ባስ ተራ አለው፣ ብዙ ቦታ ቦምብ ተራ አለው። ኮርጃ ተራ ውስጥ አለ፣ ብዙ ቦታ ሉባንጃ ተራ አለ፣ ቦምብ ተራ አለ። ብዙ ባሉ ብዙ ብዙ። አንተ ስለ መርካቶ ስለ መርካቶ ምን እንትን አለ? ምን ትዝት አለ? ምን የምታወራው ነገር አለ? አሁን ስለ መርካቶ ንገረኝ ብልህ መርካቶ ብዙ ማለት በፊትኛ ሰፈር ውስጥ ያው አስፋልት አትጡ የሚባለው መርካቶ ነው፣ ያው አቶች ተራ ነው። አስፋልት እንዳትጡ ተብለን የምንከለከለው መርካቶ ነው ያው እንሸከማለን ምናምን፣ መርካቶ ውስጥ ሂደን ነው ፌስታል የምንሸጠው የምንሸከመው። ና እና መርካቶ ለእኔ ብዙ ትውስታ አለ። ብዙ እናቴን ገንዘብ ይዤላት መሄደው መርካቶ ይጄ ነው። ለእናቴ ገንዘብ ይዤላት መሄደው መርካቶ ተሸክሜ ነው። ብዙ በቃ በመርካቶ ብዙ ላይፍ አለኝ። ብዙ ብዙ በጣም ስንት እድሜ እያለ ነው ገንዘብ ማግኘት የጀመርኩ የራስን ገንዘብ? እኔ ገንዘብ ማግኘት የጀመርኩት ባይገርም ከአስራ ሶስት ዓመት የጀምሮ ነው። ገንዘብ ስል ይሄ ገንዘብ ማምጣት ወይ ሊስትሮ ተውሁኜ ወይ አስራ አንድ ሰዓት ምናምን ከቀኑ አስራ አንድ ሰዓት ላይ አቶ ቢተራይደን ተሸክመን ምናምን እንደዛ እንደዛ ነው ገንዘቦችን እያገኘን የነበረው። ያው ብዙ የእኛ ሰፈር ላይፍ በእንደዚህ አይነት መንገድ ያለ ነው። ብዙ እዛ ነዋሪዎቹ እዛ ያሉ ነዋሪዎቹ በዛ በዛ ነው ገንዘብ ግን ገንዘብ ስናገኝ ኪሳችን አር ለምናርገው ለእናትህ ሂደህ እንኪ በቃ ምናምን ብለህ ትሰጣታለህ። እናትም ደስ ይላታል። ቅር እያላት አንተ ገንዘብ ማምጣት በዚህ እድሜ ገንዘብ መልመድ ቅር እያላት ግን ትቀበላሃለች በደስታ ልጄ ማሰቤን እኔ ለሷ ማሰቤ እያስደሰታት ትቀበላለች ምናምን እንደዛ ነው። በጣም ደስ ይላል። ታዲያ ከዛ ወደ ሙዚቃ እንዴት ተሳብ ባይገርም መርካቱ ሁሉን የያዘች ነች። ሁሉን ነገር አሁን ስለ ገንዘብ አወራን። ስለ አርቲስት ደግሞ ስናወራ ብዙ አርቲስቶች የወጡባት ሰፈር ነች። ብዙ የእኛ ሰፈር ውስጥ አብዛኛው ነው፣ በእርዳታ ድርጅት የሚያድግ ወጣት ነው ያለው ከኔም ጭምር። እና እነዛ እርዳታ ድርጅቶች ሁሉን ነገር ያጠቃልላሉ። ይሄ መዝናኛውን፣ ላክ፣ ልብስህን፣ ሳሙናህን ምናምን። እና እኔ ስለተረዳው ነው ያንን የምነግርህ። እና ሙዚቃ በዛ መንገድ ነው ያደግነው። ሰርከስም ነበር ምናምን፣ በሰርከስ ውስጥ ነው ሰርከስ እየሰራን እኔ ዘፋኝ ሆንኩኝ። ይሄ ሰርከስ ሰሩ ልጅ ጓደኞቼ ምናምን እኔ ይዘፍንላቸው ነበር በኪነት ሙድ እንደዛ እንደዛ እየተባለ ያው እግዚአብሔር ፈጥሮ ዛሬ እዚህ ላይ ደረሱ። በጣም ደስ ይላል። ያሬድ ውስጥ አንድ ሙዚቃህን እንጋብዝና ደግሞ እንመለሳለን። ቅድም ቃል የገባውላቸውም ሁሉም ሀገር የተሰኘውን ሙዚቃ እናደርሳለን። ማስተናገዳችሁ ዲጄ ፋሱ ነኝ። አብራችሁን ቆዩ። ጋቢና ቪኦኤ አንድ ነበሩ ወጉ ድሮም የሀገሬ ሰው ጉራጌ በስራ አስተሳሰረና ሔዋ ነገሰው ሰርጉን ወጃ ማርጎ ሄው ነሰነሰው तुरा के बात i hey,

اطلع I'm in to go

Let's go, let's go, ጉራጌና ጎጃምን በአንድ ላይ አድርገው ነበር። በዚህ ሙዚቃ ሁሉም ሀገር የተሰኘው ሙዚቃው ያቀረበላችሁ ቪዲዮን ብታዩት ደግሞ ዩቲዩብ ላይ ፈልጋችሁ በጣም ደስ ይላል። ደስ የሚል ቪዲዮን የሰሩት፣ በጣም አሪፍ የሆነ ውዝዋዜ አለው። ከመስፈሩም ውጭ ደግሞ ውዝዋዜ ውስጥም አያለው እና ያ ውዝዋዜ እንደነገርኩ ሰርከስ ያልኩም ነው ብዙም አትራክት አልነበርኩም ለዳንስ ግን ይሄ አክሮባቶች ምናን ውጭ ላይ የምናያቸው ኢጋ ሰርቪድ ምናን የሚሉ ፊልሞች ነበሩ በፊት በእኔ እድሜ ማለት። ኢጋ ሰርቪድ ምናምን ሰቸው ይገርመኛል አስታውሳለሁ። ማለባበስ ይቅር የሚል ሙዚቃ ነበር። እሱ ሙዚቃ ላይ የሆነች ኤንዶዋን የምትባል የዳንስ ስማለች። እሷን አየዋትና ቴሌቪዥን ላይ በጣም ከቺ ነበረች፣ እና እስኪ ልሞክራት ብዬ ምናን ሞከርኳት ጀስት ጂምናስቲክ ምናምን ስለምሰራ ብዙም አልከብድሽኝም ነበር። ኦ ሲል የምትወደው ነገር አለ፣ ወደድኩት ምናምን የእኔ ተፈጥሯዊ ሰውነቴ ይሄ ዳንስን የመቀበል አቅሙ ትልቅ ሆነና በቃ ኢንጆይ ማድረገው በዳንስ ሆነ። ለዛ ነው ዳንስ ነገሮችን ያቀለለልኝ። ማን ስቦህ ነው? ማንን እያየህ ነው ሙዚቃ የጀመርከው? አዎ አሪፍ ጥያቄ ነው። እኔ የማን ስቦ ይመሰለ ናቲማን በጣም ደስ ይለኝ ነበር። ናቲማን የእነ ፀደኒያ ፊቸሪንግ በሚዘፍንበት ሰዓት እና ደግሞ ናትናኤል ያኛው ሀይሌ ያኛው ናትናኤል ደስ ይለኝ ነበር ማለት ስሰማቸው በጣም ደስ ይሉኝ ነበር። በዛ ሰዓት የእነሱን ዘፈኖች ዝም ብዬ አዳምጥ ነበር ምናምን ቤተ ክርስቲያንም እየሄድኩኝ የቤተክርስቲያን መዝሙሮች አገለግል ነበር። ያ ያሬዳዊ ዝማሬ ደስ ይለኝ ነበር። ሙዚቃም በያሬዳዊ ዝማሬ የተጣኘ ነው ለእኔ ለእኔ አመለካከት እና እንደዛ እንደዛ እያልኩኝ፣ ያው እግዚአብሔር የተመሰገነ ሆን አለው። ዛሬ ወደ ሙዚቃዎች ልምጣና የትኛው ሙዚቃ ነው ያንተ ፌቨሬት ሙዚቃ የምትወደው? እኔ ባይገርም አራቱን እወዳቸዋለሁ። ማለት አራቱን ከሰዎች የምሰማቸውን ነገር ሳይ ደስ ይለኛል። ግን በጣም እኔ ፌቨራይቴ ማሏሽህ ኮረሪያሳ የሚለው ዘፈን ነው። አፍሪካው ዘፈን በጣም ፌቨራይቴ ነው። በጣም ደስ ይለኛል። በጣም ስለ መርካቶ አራዳ እስኪ ንገረኝ ስለ ሙዚቃው ስለ ግጥሙ ስራ አሰራሩ፣ መርካቶ ውስጥ አብዛኛውኑ ማህበረሰብ ጉራጌ ነው። እኔ ተወልጄ ያደግኩት ነገር ያለው አዲስ አበባ ነው። ምንም የማውቀው ነገር የለም። ግን ከነዛ ሰዎች ጋር ኑር ያለው ከነዛ ጉራጌዎች ማህበረሰብ ጋር ኑር ያለው እና ሌላ አረብ ሀገር አር ለሚሄዱት፣ ሌላ አውሮፓ ሀገር አር ለሚሄዱት ከዛ መጥተው መርካቶ ላይ ነው የሚፈልሱት። ሰርቶ የተሳካለት ይሳካለታል። ይሄ ደግሞ የመርካቶ ሆኖ የአዲስ አበባውን ልጅ ለመምሰል የሚጥር ሰው ደግሞ ሁሌ ይሄ አለባበሱን ስታይሉን፣ ምናምን ይቀጥላል እንጂ ምንም ቤተሰቡን መርዳት ምናምን አያስብም። እና እንደዛ ነው የተነሳ ነው። ብቻዬን አይደለም የተነሳሁት። ሀሳቡን እኔ ይዤ ብሄድም ብሬብራይት የሚባል አቀናባሪ ያለ በጣም ጎበዝ ጓደኛ ነው፣ ይዤ ለእሱ ሀሳቡን ገለጽኩለት። ደስ አለው። በጣም አሪፍ ነው አለ። ሀሳቡን ነገርኩት። እሱ ግጥሞቹን ጻፋቸው፣ እኔ በነገርኩት መሰረት። እና ይሄ እውነተኛ ታሪክ ነው። ተጨንቀን ተጠበን ሳይሆን እነዛ ከጉራጌ ሀገር ፈልሶ የመጡ ሰዎች ያሳዩን ገጸ ባህሪ ነው። እኛ ዘፈን እንድናረግ ያደረግን እነሱ ናቸው፣ እንደዛ እንድንሆን ያደረጉን። በጣም ተቀባይነት አግኝተዋል። በጣም ተወዷል። በጣም ደስ ይላል። ያው እግዚአብሔር የተመሰገነ ይሆን እንዳለው ነው። በጣም ሙዚቃዎቹ ተወደውለታል። ግን በመጀመሪያ የተወደደለትን ሙዚቃ ልጋብዛችሁ። የመርካቶ አራዳ ይሰኛል። ዲጄ ፋልሱን ማስተናገዳችሁ አብሯችሁኝ ቆዩ። የመርካቶ አራዳ የአሬድነ አራዳ ለአንተ ምን ማለት ነው አራዳ እንዴት ነው አራዳ የምትረጉት አራዳ ማለት ብዙ ነው ለእኔ አንድ መተሳሰብን የሚያውቅ ፈራ እግዚአብሔርን ውስጡ ላይ ያለ ታላላቆችን የሚያከብር የሚለግስ የሚሰጥ ለሰዎች የሚያስብ ለእኔ አራዳ ነው ስለዚህ የአሬዶ አራዳ እሱ ነው ማለት ነው በሚገባ ያሬዶ ተሸውዶ ያውቃል። ያሬዶ ተሸውዶ የሚል ሰማው መሰለኝ ሙዚቃ ነው። እውነት ነው ማለት ሌላ ሰው ተሸውዶ ማለት የለብኝማ እኔ ተሸውጄ በባዶ ቀርቻለሁ። እናቴን መርዳት አቅቶኛል። ያ ነው እኔ ሁኜ ስገኝ ነው ሰው ሙዚቃውን ሊቀበል ነው የሚችለው። እዛ ላይ ልንገልጽ የፈለገው ያ ልንገልጽ የፈለግ ነው። ያንን ነው ያሬዶ ተሸውዶ በባዶ መርካቶ ደግሞ ሌላ የሰማሁት ሙዚቃ በጣም እኔ ደግሞ የወደድኩት ብዙ ሰውም የወደደልህ፣ ከዛ በኋላ ደግሞ ሁሉም ሀገሬ ነው። ሁሉም ሀገሬ የሚለው ነው እስ የተለሱ ሙዚቃ ሆነ አድማጮቻችን እንገራቸው እና እንጋብዛቸዋል። ሙዚቃዎችን ደስ ይለኛል። ሁሉም ሀገሬ ማለት እኛ ሀገር ውስጥ የተፈጠሩ ብዙ ነገሮች አሉ። ኢትዮጵያ ብቻ ለእኔ አንድ ሀገር ነች። ሁሉም ለእኔ ሀገሬ ነው የሚለውን ሀሳብ ይዘን የተነሳ ነው። ግን ስንነሳ ዝም ብለን ሁሉም ሀገሬ ከምንል እስ እናስተሳስራቸው ከጉራጌ ያወጣኝ እግሬ ከመርካቶ ጎጃም በርሬ የትም ብሄድ ሁሉም ሀገሬ ነው የሚለው እና እንደዛ አድርገን እስኪ ለምን አንሰራም ብለን የተነሳ ነው። ከዛ ለምን እንሞክረው ሞከር ነው አደረግ ነው ስናደርገው፣ በቃ እግዚአብሔር ታላቅ ነው ተቀበሉን፣ እውነት ስለሆነ ማለት ነው እና በጣም አዲስ አበባ ላይ በጣም ተወዳጅ ሆነ። ቴሌቪዥኖች በቀን ሁለቴ ሶስቴ ይለቁታል። ከኢትዮጵያ ቴሌቪዥን ውጪ በቃ ሁሉም በደስታ ይቀባበለዋል። ቤተሰቦችህ አሁን እናት ምን ይሰማችኋል? አሁን እንደዚህ ሆነ ሲያዩ እናቴ በጣም ደስታ ነው። ሁሌ የእሷ ጸሎት ነው ከፊት ለፊት የሚሆነው የእናቴ ጸሎት ለእኔ ትልቅ ነገር ነው። በሚገርም ሁኔታ ነው ያሳደገችኝ። ብነግርህ በጣም ነው የሚገርምህ። እኛ ሰፈር ውስጥ አልጋ በማከራየት ምናምን ነው የምንኖረው። አውቶቢስ ተራ መናኸሪያ አለ እና ይገርምሃል። እናትነት የሚገርም ነው። ሶስት ብር በሶስት ብር ሁለት ልጆች የምታሳድግ እናት ነበረች። በሶስት ብር፣ በቀን ሶስት ብር ነው የምናገኘው ላይፋችን። ደባል ምናን የሚባል አለ ታውቃለህ? ደባል ማለት አንድ ቤት በደባል የሚኖሩ ሌላ ቤተሰብ እና ሌላ ቤተሰብ። በዛ በስሙኒ አምባሻ በልተን ምናምን ምናን። እቺ እናት በጣም ምትገርማ አይደለች? ምትደንቅ እናት ነች። እና እናቴ በጣም ነው ምትገርመው። ዛሬ ላይ ለእሷ ትልቅ ነገሯ እኔ ነኝ በቃ። እግዚአብሔር ላደረገላት ነገር ሁሉ ትጸልያለች ምን ስላለች እና እኔ ክሊፖች ላይ ካየ ሁሉ የሸዋዬ ተመስገን እድሜና ጤናችን ያርዝምልኝ ስላለሁ እሷ ነች። እሳቸውስ ምን ይለሃል? ምን ይሰማቸዋል? በጣም ነው ደስ የሚላት። ያው ልጅሽ በቴሌቪዥን ታየ ስትባል ደስ ይላታል። ትደውላለች ምናምን በቃ በጣም ደስተኛል። በጊዜ ግባ ምናምን እናቶች ለምደዋለች። በፊት ትንሽ ማለት እንደ ስራ ምናምን ጀምር ገንዘቡን ይሄ ወደ ሰዎች አንተን ወደ ስራ ሲያስገቡ ፕሮሞተሮች ናን ሲፈልጉ ትንሽ ከብዷት ነበር። አሁን ግን ለመደችው ማለት ያው ትቀበለዋለ ለካ እንዲህ ነው እንዲህ ስራው ብላ ተቀብለዋለች። ያሬዶስ ከሰራቸው ሙዚቃዎች ደግሞ ጋብዛችሁ ኮሬራስታ ነው ኮሬራስታ የተሰኘውን O darloelo música DJ master Washington DC. Y Yoga Studio VOA Cabina. Let's go. yarit What's that? ያሬዶ ፌስቡክ ላይ ያየው መሰለኝ። አግብታል? አው አዎ፣ አግብቻለሁ ከአንድ አመት በፊት። እሺ፣ አንድ አመት ትዳር እንዴት ነው? ትዳር ነገር ነው። ትዳር እና ወጣት የኔ ትዳር ትንሽ ከበድ ይላል። ማለት አብረን አርለን ምን ያለ ነው ደግሞ ያው ትነፋፈቃለ ምናምን ምናምን ማለት ነው። ትንሽ ግን አሪፍ ነው። እሷ ያለችው አውስትራሊያ ነው ትኖር አውስትራሊያ ነው ኑሮዋ እና ያለውን ነገር አሪፍ ለማድረግ ማለት ምንድን ነው የምትወደውን ሰው በእንደዚህ አይነት መንገድ ማጣት አትፈልግም። አንዳንዴ ሰዎች ያደንቁሃል እና፣ ሲያደንቁህ በራስ ጎን ያለው ሰው ሌላ አይነት ስሜት ሊሰማው ይችላል። ሰው ፎቶውን ፖስት ሲያደርግ ምናምን ወዳጆች ማለት ነው በሰራኸው ነገር በጣም አድንቀው ፖስት ሲያደርጉ ላይክ ቢጥፉ ምን ሲሉ አንተ የምትወደውን የምትፈልገውን ሰው ማጣት እንደሌለበት ኤክስፔክት ስለምታደርግ ለዛ ነው ቶሎ ያገባኋት። እንዳይሰማት እንዳይከፋት፣ እኔ እሷ እንደሆንኩ ብቻ እንድትረዳ ወይ አንተ ወደዛ የመሄድ ወይ እሷ ወደዚህ የመምጣትና አንድ ላይ መኖር ሀሳብ የላቸው። ያው እኔ የምዬ ኢትዮጵያን ብያለሁ ይሄ ሙጥኝ ብላል ስምጥኝ ብያለሁ። ለምን ኢትዮጵያ በጣም ብዙ ነገሮች አሏት፣ ደስ ይላል። ስለዚህ እሷን ማምጣት ነው በቃ፣ ምንም ጥርጥር፣ እንግዲህ አምና ትመጣል። በጣም ደስ ይላል። ወደፊት እስካሁን ምን አስበሃል? ላይክ ምንድን ነው ያለህ ፊውቸር ላይ ሀሳብ፣ ስራ እኔ ማሏሽ ነገር ኢትዮጵያ ውስጥ ብዙ ጥበቦች አሉ። ወደ ሌላው ዓለም መሄድ አልፈልግም። አይተሃል፣ ኦሮምኛ በአማርኛ ዘፍኛለሁ፣ ጉራግኛ በአማርኛ ዘፍኛለሁ ወላይትኛ በአፍሪካ ዘፍኛለሁ። አሁን ደግሞ ጎጃምኛና ጉራግኛና አገናኝቻለሁ። አሁንም በእኛው ቀለም በእኛው ከለር አዲስ ነገር መፍጠር እፈልጋለሁ። ሀሳቤን እግዚአብሔር ያሳካልኝ ነው እና እየሰራው ነው። አሁን ሰሞኑን የምለቃቸው ሁለት ስራዎች አሉ። ጥሩ የሚባል ስራ ለእኔ ወድጃለሁ፣ ወድጃቸዋለሁ። ባለሙያዎችን አስደምጫለሁ እንግዲህ ደግሞ የህዝቡን ምላሽ ደግሞ እናያለን። በቅርቡ እንለቀዋል። የሚያስደስት ነገር ምንድን ነው? ምንስት ደስታ የሚፈጥርል ነገር ደስታ የሚፈጥርልኝ ነገር ትናንት ከነበርኳቸው ሰዎች ጋር አብሬ ሰውን ደስ ይለኛል፣ በጣም ደስ ይለኛል። አወራለሁ፣ እጫወታለሁ። አብሬያቸው ትናንት ያሳለፍኳቸውን ነገሮች አብሬያቸው አሳልፋለሁ። ብዙ ጊዜ ፌስቡኬ ላይ ከተከታተል ኳስ እንጫወት ምናምን ፖስት አለው ከሰፈሬ ሄድች ልጆች ጋር ነው። በጣም ተለያይተናል ከብዙ ጊዜ በኋላ ነው። ለምን እንደዚህ አይነት ነገሮች ለመግባት ስትፈልግ መጀመሪያ አስተራግሎች ይጠብቀዋል። እነዛን ሰባብረ ምን ነው የምትወጣው። እና በዛ ጊዜ ያላገኘዋቸውን ጓደኞች ዛሬ ላይ ግን አብሬያቸው ኳስ ጮታለሁ፣ አብሬያቸው ቤተክርስቲያን እሄዳለሁ፣ አብሬያቸው መዝናኛ ቦታ እሄዳለሁ። እነዚህ እነዚህ ነገሮች በዚህ ሰዓት በጣም እያስደሰትኝ በጣም እንግዲህ በመጨረሻ ላይ ያው በእናትህ እንደምትጀምር እርግጠኛ ነኝ። ማመስገን የምትፈልጋቸው ሰዎች ካሉ አመስገንና። እሺ ያው አንተ ብለኋል። ያው ከሱ በፊት ግን እኔ እሷልኝ እሷ ደግሞ ኔ እናት እንድንሆን ያደረገ ለየሉሉ እግዚአብሔር ስም የተከበረ። ከዛ ደግሞ እናቴን አመሰግናለሁ። እድሜዋን ጤናዋን ያብዛልኝ፣ ብዙ ፍሬዎቼን እንድታይ እግዚአብሔር እድሜና ጤናዋን ይጨምርልኝ። ሌላው ለኢትዮጵያ ህዝብ በሙሉ እድሜ ክብር ይስጥልኝ። ሀገራችንን ሰላም ያርግልን፣ ሰላም ሰላም ሰላም ያብዛልን፣ ምህረቱን ያወርድልን እላሉ። በጣም አሪፍ ያሬዶ፣ በጣም ነው የማመሰግነው ስለ ጊዜ ያሬዶ። ዲጄ ፋ ጽ ነበርኩኝ። ቪኦኤ አምሃሪክ ዌብሳይታችን ላይ፣ ቪኦኤ አምሀሪክ ትዊተር ፔጅ አለን፣ ፌስቡክን ቪኦኤ አምሃሪክ፣ እዛ ላይ አስተያየቶቻችሁን ብትሰጡን እንቀበላለን። መልካም ቅዳሜና እሁድ እንዲሆንላችሁ እየተመኘሁ ከዚህ ከስቱዲዮ አስራ አራት ከፕሮዲሰሪ ሞክቢል ጋር በመሆን እስተናበታለሁኝ።